ድርጅቱ ሪዲፋይን ላይፍ ፋውንዴሽን ይባላል። የጎዳና ተዳዳሪና በከፋ የኑሮ ደረጃ ላይ ያሉ ኢትዮጵያውያን ልጆችን ወደ ተሻለ ሕይወት ለማምጣት ሕይወታቸውን ትርጉም ላለው ለውጥ ያዘጋጁ ኢትዮጵያውያን ወጣቶች የተቋቋመ ድርጅት ነው። የዛሬ ከአስር ዓመት በፊት በአራት በጎ ፈቃደኛ የባህር ዳር ዩኒቨርሲቲ ተማሪዎች ተነስቶ በአሁኑ ጊዜ በሀገር ውስጥና በውጭ ሀገር ባፈራቸው አባላቱ ድጋፍ ስራውን በማካሄድ ላይ ይገኛል። ድርጅቱ ድርጅቱ እንደ ገቢ ማሰባሰቢያ ከሚጠቀምባቸው መንገዶች አንዱ ማኅበራዊና ትምህርታዊ በሆኑ ርዕሶች ላይ የክርክር ወይም ውይይቶችን ማዘጋጀት ነው። ሶፊያ ገብረ ሕይወት ከጥቂት ሳምንታት በፊት በዋሽንግተን ዲሲ ስደት ከጥቅሙ ጉዳቱ ያመዝናል በሚል ርዕስ የተካሄደውን ክርክር ተከታትላ ነበር። ዝርዝሩ ቀጥሎ ይቀርባል። ስደት ከጥቅሙ ጉዳቱ ያመዝናል የሚለው ጥያቄ ከተቀባይ ሀገሮች ጥቅም ወይም ጉዳት አኳያ ብዙ የተባለለት ቢሆንም እነዚህ የሪዲፋይን ድርጅት አዘጋጆች ጥያቄውን ያጤኑት ከተቀባዩ ሀገር ሳይሆን ከተሰዳጁ ኢትዮጵያዊ ጥቅም ወይም ጉዳት አንጻር ነበር። አተርፍ ባያ ጉዳይ የሚለውን የአማርኛ አባባል የሚጠጋ ታዋቂ ተዋናይ ውዲ አለን የተናገረውን ተንተር ሰው የጀመሩት የርዕሱ ደጋፊ ተከራካሪዎች አገር ጥሎ የሚወጣው አብዛኛው ኢትዮጵያዊ በሰው አገር ራሱን የሚያገኘው ከጠበቀው ፍጹም በራቀ የሕልም ቅዠት ውስጥ ነው ብለው ተከራክረዋል። እንደ አሜሪካና ካናዳ ወደ መሰሉ አገሮች የተሻለ ሕይወትን ፈልገው የሚሰደዱ አብዛኛው ኢትዮጵያውያን ብዙ ወጪ አውጥተው ንብረታቸውንና ቤታቸውን ሸጠው እንደሆነ ይህ ወጪ እንደ ኢንቨስትመንት ከተቆጠረ ደግሞ ከሚያገኙት ጥቅም ጋር ሲነጻጸር በጭራሽ የማይመጣጠን መሆኑን አስረግጠው ተከራክረዋል። ከዛም ባሻገር እነዚህ ኢትዮጵያውያን ወደ ሰሜን አሜሪካ ከመጡ በኋላ ለከፋና ለዘለቀ ብቸኝነት፣ የአእምሮ ህመም እና የማንነት ግጭት ችግሮች እንደሚጋለጡ የጠቆሙ ሲሆን የጠበቁት ስላልሆነላቸው ሞራላቸው ያሽቆለቁላል። ድጋፍ ወይም አይዞባይ በማጣት ለአእምሮ ሁከት የተዳረጉ ወገኖች እንዳሉ ጠቁመዋል። በተጨማሪም አዲስ አገር መጥተው ቋንቋውንና ስርዓቱን ለመልመድ በተማሩበት ለመስራትና ለማደግ ብዙ ፈተና ይደርስባቸዋል ሲሉ ተከራክረዋል። በሙያው መሐንዲስ የሆነው መስፍን ጌታነህ ብዙሀን ስደተኞች በተሰደዱበት ሀገር ዝቅተኛውን የኑሮ ደረጃ ይዘው እንደሚገኙ ያምናል። የችግሩን አስከፊነት ከራሴ ልምድ ካለው ታሪክ ለክርክሩ ሲያቀርብ እንዲህ ነበር ያለው። እንዲያውም የግል ተሞክሮ አለኝ። አሌክዛንድሪያ ትምህርት ቤት ውስጥ አስጠና ነበር። አብዛኞቹ የሚወድቁት የእኛ ልጆች ናቸው። ሁኔታው ራሴን እንድጠይቅ አድርጎኝ ነበር። ለምንድን ነው ልጆቻችን የቤት ሥራቸውን የማይሠሩት? ለምንስ ነው ዝቅተኛ ውጤት የሚያገኙት? እንደ ሰማሁት ከሆነ የአብዛኞቹ ልጆች ቤተሰቦች ለልጆቻቸው የሚሆን ጊዜ የላቸውም፣ ኑሮን ለመቋቋም አብዝተው ይደግማሉ። ሁለተኛዋ ተከራካሪ ቀነኒ ዲባባ ደግሞ ከምንም በላይ ከአገሩ የወጣው ሰው ደስታውን የተነፈገ መሆኑን ትናገራለች። ከአገር ተሰዶ መንገዱ አልጋ ባልጋ ነው የሚለው አስተሳሰብ የሚያስከትለውን አደጋ ጠቁማ ስትሟገት እንዲህ ነበር ያለችው። የመጣችሁበትን አግኝታችኋል? ስንቶቻችንን የምንከፍለውን ዋጋ በግልጽ የምንናገረው ስንቶቻችንስ አውቀነው ነበር? ይሄ የአሜሪካ ህልም ነው ወይስ ቅዠት? ስንቶቻችሁ ናችሁ የመኪናችሁን የቤታችሁን ዕዳ ከፍላችሁ የጨረሳችሁት? ይሄ እኮ ቅዠት ነው። አገር ቤት ያሉትን ወገኖቻችንን ሀቁን ነግረናቸው የሚሹትን ይምረጡ። አንዴ ከመጣም በኋላ ሀሳባችንን መቀየር ለብዙዎቻችን ይከብደናል። አንዳንዶች ግን እንዳደረጉት እናውቃለን ተቃራኒውን ሀሳብ ይዘው የተከራከሩት ደግሞ በእርግጥ አንድ ግለሰብ አገር ለቆ ሲወጣ ለተሻለ ነገር ዋጋ መክፈሉ አይካድም። ነገር ግን ለአብዛኛው ተሰዳጅ በመጨረሻ ከከፈለው ዋጋ ይልቅ ጥቅሙ አመዝኖ እንደሚያገኝ አስረድተዋል። ይህን ደግፎ ሲከራከር የነበረው አብዲ መሐመድ ሰዎች በሁለት ዋና ምክንያቶች አገራቸውን ጥለው እንደሚሰደዱ ያስረዳል። ሁለት ምክንያቶች አሉ። የመጀመሪያው ለስደት የሚገፋፉን መንስኤዎች ማለትም የተለያዩ ከባድም ሆነ ቀላል ወጪዎችን አውጥቶ ሰዎች ከሀገራቸው እንዲሰደዱ የሚያደርጉት ምክንያቶች ሲሆኑ፣ ሌሎቹ ደግሞ የምንሳብባቸው መንስኤዎች የምንላቸው ናቸው። ይሄ ደግሞ ተሰዳጁ ለምን ይህን አገር መረጠ? ለምንስ ወደ ሌላ አገር አልሄደም? የሚለውን ጥያቄ እንድናነሳ ይጋብዘናል። የክርክሩ ርዕስ ተቀናቃኝ ተከራካሪዎች ለብዙ ኢትዮጵያውያን አገር ለቆ መውጣት ዋነኛ ምክንያት ድህነት፣ ጦርነት፣ የሰብአዊ መብት ጥሰት፣ የህግ የበላይነት የሚ የተገበርበትና የተሻለ የትምህርት እድል ያለበት ቦታ ፍለጋ መሆናቸውን አስረድተዋል። እንደ ምሳሌም በኢትዮጵያ አንድ የሬዲዮ እና የቴሌቪዥን ጣቢያ መኖሩ በራሱ ራስን የመግለጽ መንገድን የሚገድም መሆኑን ገልጸዋል። አክለውም ሰፋ አድርጎ ቢታይም እንደዚህ ያሉ ከሀገር ውጭ የሚደረጉ እንቅስቃሴዎች ለማህበራዊ አወቃቀር እድገትና ለለውጥ ያለውን ጥቅም አስታውሰዋል። አብዛኛው የሚሰደደው ኢትዮጵያዊ በስደት ሀገር በዝቅተኛ የኑሮ ደረጃ ላይ ነው የሚገኘው ለሚለው አስተያየት በአጸፋ ሲመልሱ መመልከት ያለብን እዚህ ያለው ህንድነት ከዛ ካለው ጋር በማነጻጸር ነው ሲሉ ተከራክረዋል። በእርግጥ ሰው አገሩን ለቆ ሲሰደድ ቋንቋ ከመልመድ ጀምሮ የሚገጥመው ብዙ እክሎች ቢኖሩም ያንን አልፎ ወደሚፈልገው ደረጃ የመድረስና አገር ቤት ያለውን ወገኑን ለመርዳት እንደሚችል ጠቁመዋል። ለዚህም የግል ልምዱን አክሎ ያስረዳው ሰመረ ተክሉ እንዲህ ነበር ያለው ስ ስንቶቻችንን አገራችን ውስጥ መላው ጠፍቶን ስንንከራተት የኖርን የሁለተኛ ደረጃ ትምህርትና ኮሌጅ ጨርሰን ስራ በማጣታችን በቤተሰቦቻችን ጥገኛ ሆነን ከተማ ለከተማ ስንንቀዋለል እንውል ነበርን። እኔ ከእነዚህ አንዱ ነበርኩ። እዚህ ሁሉም መሆን የሚቻልበት አገር በመምጣቴ ተጠቅሜ ያለሁ ብያምናለሁ። እዚህ አገር ሕግ የበላይ ነው። ያለ ሀብት ወይም የጾታ ማንነት ሁኔታውን አይቀይረውም። በመጨረሻም ስደት ጥቅሙ ከጉዳቱ ያመዝናል የሚለውን አቋም ይዘው የተከራከሩት ቡድኖች አሸንፈዋል። በአጠቃላይ መድረኩ አገራቸውን ለቀው ለመሄድ ለሚያቀዱ ቆም ብለው እንዲያስቡ፣ በውጭ ያሉት ወገኖቻችን ደግሞ ቀላልም ሆነ ከባድ ዋጋ ከፍለው በተገኙበት አገር በአግባቡ እንዲኖሩ የሚያሳስብ ነበር። የማበረታቻ ሽልማት ስነ ስርዓት ከተካሄደ በኋላም በገንዘብ ማሰባሰብ ፕሮግራምና ክርክሩን ያዘጋጀውን ድርጅት በማስተዋወቅ ፕሮግራሙ ተጠናቋል። ይህን ክርክር ተከትሎ የህይወት እንደገና ሪዲፋይን ላይፍ ፋውንዴሽን ድርጅት አባል የሆነችው ወይዘሪት ቀነኒ ዲባባ በዲሲ የድርጅቱ ተወካይና የአይቲ ባለሙያ እንዲሁም ከድርጅቱ መስራች አባላት አንዱ ከሆነው እና በአሁኑ ጊዜ በሚችጋን ዩኒቨርሲቲ የዶክትሬት ትምህርቱን እየተከታተለ ካለው ከአብዱራዛቅ ዘይኑ በስቱዲያችን ስለ ድርጅቱና ስለተካሄደው ክርክር ውይይት አድርገን ነበር። ሪዲፋይን ላይፍ እንደ አውሮፓውያን አቆጣጠር በ2000 ባህር ዳር ዩኒቨርሲቲ ትምህርታቸውን በሚከታተሉ አራት ወጣቶች ነበር የተጀመረው። ትምህርት ላይ ያሉ በባህር ዳር አካባቢያቸው የሚያዩትን የወገናቸውን ችግር ለመረዳት በአቅማችን ማድረግ እንችላለን ከሚል በጎ ሀሳብ ነበር የተነሱት። ስለ ድርጅቱ ዓላማና አነሳስ ሲናገሩ የተጀመረው ያው በተወሰነ መጀመሪያ አራት ተማሪዎች ነው ባህርዳር ዩኒቨርሲቲ ውስጥ የነበሩ እና በእነሱ ሀሳቡ መጣ። ያው ትምህርት ቤት ስንኖር በነበረው ህይወት ለምን ተጨማሪ ነገር ማንሰራም፣ ለሌሎችም፣ ለራሳችን ብቻ ትምህርት ላይ ብቻ ከሚሆን በሚል ሀሳብ አመቱ እና ነገሩን አራቱ ጓደኞቻችን ማለት ነው እና ሌሎቹም ተስማማ ነዛ የነበሩ ነው ግሩፖች በጣም በዛ ነው ለማድረግ ለሌሎችም ያለንን ለማካፈል ማለት ነው። እዛ ደግሞ ባህርዳር ሁሉም የሚያቃት አንድ ህፃን ልጅ ነበረች መንገድ ላይ፣ እሷም በመርዳት እንጀምር ተባብለን። ማስተዋል ትባላለች። ቀጥታ ለእሷ ብር ስለማንሰጥ በቃ ለወላጇን እንሄዳለን። ወላጇን አነጋገርም፣ እሷም እየለመነች ነበረ። ከዛ ተስማማን ከእሷ ጋር በቃ ማስተዋልም ትምህርት ቤት ሰጃት። እኛ ደግሞ ለአንቺ የሚያስፈልግሽ ናርጋልናት ና የምትሸጥባቸውን እቃዎች ገንዘብ አዋጥተን ሰጠናት። ለተወሰነ ጊዜ በእሷ ማገዝች ላይ እየረዳች ትኖር ነበር ማለት ነው። ልጅቷም ትምህርቷ መማር ይመስላለን። ከዛ ሌሎችን የምንቀጠሉ ብለን በዛው ነው የጀመርነው። ሌሎች ህጻናትን ነበሩ የምናውቃቸው ሊስትሮ የሚጠርጉ ግን ትምህርት የሚወዱ ልጆች ማለት ነው። እና በቃ ትምህርት ከወደዱ በትምህርታቸው የምንረዳቸው ተባለ። ተደረገ የበለጠ አስተካክሎ ባህር ዳር አካባቢ ካለው ቀበሌ አነጋግሮ ቤት ተፈቅዶላቸው ከዛ ላሉት ልጆች ትናንት ላይ ሆኖ ማለት ነው በዛ ቤት ውስጥ እየኖሩ እንዲማሩና እንዲሰሩ መውራገዘውም ከዛ በዛው ቀጠለ ማለት ነው። እኛ ተመርቀንም ከወጣን በኋላ ከእነሱ ጋር እየተገናኘን ያቅማችንን እየረዳን ቀጠለ። እስካሁን ድረስ በቃ አዲስ ተማሪዎች በመጡ ቁጥር ነው እዛ ጋር አርዴል ይባላል። የዛም ሜምበር አባል እየሆኑ እንደዚህ ያገለግላሉ። እኛም ደግሞ እንደዚሁ እዚያ ገር ያ ይህ ሕፃናትን ለመርዳት በባህር ዳር ከተማ የተጀመረው በጎ አድራጎት እያደገው መጥቶ በአሁኑ ጊዜ በኢትዮጵያና ከኢትዮጵያ ውጭ ያሉ አባላትን አፍርቷል። እንደ ቀነኒና አብዱራዛቅ ገለጻ ድርጅቱ ካሳካቸው ውጤቶች መካከል አስር ችግረኛ ልጆችን ተከታትሎና ደግፎ ራሳቸውን እንዲችሉ ማድረጉ ነው። የድርጅታችሁን ድጋፍ አግኝተው በአሁኑ ጊዜ የተሻለ ሁኔታ ላይ ከሚገኙና ከሚያኮሯችሁ ልጆች እንደ ምሳሌነት የሁለቱን አጫውቱን ባልናቸው መሰረት እነኒ ስመኛው እሸቱ ስለተባለው ልጅ ነገረችን። አንዱ ስመኛው እሸቱ የሚባለው ነው። እሱ ትምህርቱን በጣም መማር ይፈልግ ነበረ። ግን አልቻለምና እነዚህ የባህር ዳር ተማሪዎች አግኝተውት አልናገሩትና ፍላጎቱን አዩና ለምን አንረዳውም ይህንን ልጅ ጨምሮ አድየል ውስጥ ብለው አሰቡ እና ቲውተር እያደረጉት ምግብ እንዲያገኝ አድርገው አንድ ክፍል በነጻ አግኝተው እዛ እንዲኖር አድርገው ረዱትና ሀይ ስኩሉን ጨርሶ እንደገና ዩኒቨርሲቲ ባህርዳር ዩኒቨርሲቲ ገብቶ ባችለርስ ኦፍ ሳይንስ ኢን ኮምፒውተር ሳይንስ አግኝቶ ን ቱ ታውዘንት ኤት ግራጅዌት አድርጓል። የመጀመሪያ ግራጅዌታችን ነው። ከዛም በኋላ ደግሞ ወጥቶ አይቲ ማስተማር ጀመረ ራሱን ችሎ። እንደገና ደግሞ ተመልሶ አርዲኤልን ጆይን አድርጎ ልክ እንደሱ አይነት ልጆችን ለመርዳት እየሞከረ ነው። እና አሁን ደግሞ የራሱ ኢንተርኔት ካፌም ጀምሯል። ለእኛ አይዲየል የሆነ ኤግዛምፕል ማለት ስመኘው ነው። ትምህርቱን ቀጠለ፣ የፈለገውን ሂደድ ሰምቲንግ በህይወቱ እና እና በጣም እንኮራበታለን። ከዚህ በጎ አድራጎት ከተጠቀሙት ልጆች መካከል ታሪኩ ዳኘው አንዱ ነው ይላል አብዱ ራዛቅ። ታሪኩ ከመጀመሪያዎቹ አንዱ ነው ና ጥሩ ነበር፣ ግን የተወሰነ ጊዜ ምክንያት እርግጠኛ አልነበርም። ለካ እሱ አይኑ እያስቸገረው ነበር። ትምህርት ቤት መማር አልቻለም። ውጤቱ እየቀነሰ መጥቶ ነበርና እኛ ሳናውቀው አንዲት ልጅ ነበረች። ሁን በዚህ አጋጣሚ ልጥቀሰው፣ በዚህም ላመስግናት እሷ ማራቅ ትባላለች። እንግዲህ ሁሉም ወገን የብሎ ስለሚያስብ ማለት ነው። ዌብሳይታችን አይታ ነው ኮንታክት አድርገን እዛ ሄዳ አናግራለን። ልጆችን ባላት በሙያ ማለት ነው ከሳይኮሎጂ ጋር የተያያዘ ጥናት ነበራ አናግራምን ብላ መጣ። ስትንግረን የሁሉንም ልጆች አናግራቸው አንዱ ታሪኩን ነበር ታሪኩን ስታናገሩ የነገራት ይህን ነበር። እኔ እንዲህ ያደርገኛል ብሎ ሁሉንም ነገር ነገራት። ትምህርቱ የሚያስቸግረው ና ያኔን ያወቅ ነው ዋና ችግር እንዳለበትም ማለት ነው። እና ካወቅም በኋላ እንግዲህ ምን ማድረግ አለብን ብለን ብዙ ሀሳብ ፈለግን። እዛም ማስመረመር ነው ጄኔቲክ የሚባለው አይነት በሽታ ነው አሉ ና ነገሩን እዚያ ያሉ ጠብታዎች። እንግዲህ ወዲያው መታከም የሚችልበት ነገር አላገኘንም። እስካሁንም እየፈለግን እያጠያየቅን ነው ከሰዎች ግን ያው ጸጥ ማለት የለብንም። ትምህርቱ መቶ የለበትም ብለን ሌላ አማራጮች ከተለያዩ ሰዎች አናግረን ነበር። ግን አዲስ ሕይወት የሚባል የአይነ ስውራን ትምህርት ቤት አለ አዲስ አበባ ማለት ነው። እዛ ያሉት አትሌባዩሽ ባላለች እሷን ኮንታክት አድርገን በጥሩ እርዳታ አድርገውልን እሱ እንዳያቋርጥ ና አይኑ እንኳን ቢታወር እንኳን ወር ማየት እንኳን ባይችል ማንበብ እንኳን ባይችል ለትምህርት ቤት ትምህርቱን እንዳያቋርጥ ብለው ብሬል ና የአይነ ስውራን የሚጠቀሙባቸውን ኢንፎርሜሽን እንዲያገኝ ብለው ያንን ትምህርት ተማሩ ልን በጥሩ ሁኔታ እሱም አጠናቀቀ። እዛ በቃ አሁን እንደውም እየተማረ አስራ ሁለተኛ ክፍል ነው ዘንድሮ ማትሪክ ይወስዳል ማለት ነው እንግዲህ አብረን ይኸው በዚህ ይበቅቷል ማለት ነው። እና ደስ የሚል ነገር ነው። ቅነኒና አብዱራዛቅ የግል ኃላፊነት ያላቸው ሰዎች ናቸው። ለመሆኑ የተጣበበ ፕሮግራማቸው ሳይበግራቸው እንደዚህ አይነት በጎ አድራጎት ለመስራት ያነሳሳቸው ምንድን ነው? በየተራ አስተያየታቸውን ያካፍሉናል። እኔ እንኳን ሬጉለር የሆነ ስራ ነበረኝ። አሁንም ሰራ አለው። ግን ውስጤ ደስ የሚለኝና የሆነ ነገር መስራት ፈልጌ ነበረ አንዷ ጓደኛ የአብዲም ጓደኛ ነበረችና ይህንን ስለምታቅ ነገረችኝ። ስለ አዴል ስሰማ ስለ ልጆች ስለሆነ ማንም የተቸገረ ሰው ሊረዱ ኦፕን ስለሆኑ አላማቸው በጣም አትራክት አደረገኝ፣ እና ጀመርኩት ሶስት አመት በፊት። እና ከጀመርኩት ጊዜ ጀምሮ በጣም ደስ ብሎኝ ሴቶቹን ስንመርጥ፣ እነሱም ስረዳ፣ ሲደማመር በጣም ደስ አለኝ፣ እና ለዛ ነው የቀጠልኩት። ግራጁዌት እንደረጉ ስትሰሚ፣ ምን እንደ ተማሩ ስትሰሚ፣ ራሳቸው እንደቻሉ ስትሰሚ በጣም ደስ ይላል፣ እና እሱ ነው እንድትቀጥ የሚያደረግሽ ያው ሲጀመርም እንዳልኩሽ ያው አራቱ ጓደኞቻችን ከእኛ መሀል የነበሩት ናቸው፣ እዛ ባህር ዳር የነበሩት ሀሳቡን አመጡልን ማለት ነው። ግን ሁላችንም ልጆቹን ውጭ ስንወጣ እናያቸዋለን ማለት ነው፣ ውጪ ያለባቸውን ችግር እና ያው ወገነኝነትም ለበልሽ ደግሞ ካሰብነው አንድ በህይወቱም ትርጉም የሚሰጥ ነገር ያለሱ ያለ አይመስለኝም፣ ለወገንሽ ለሰዎች ፍቅር ማሳየት ማለት ነው እና ያናምንበታል። ስለዚህ ያን ዕድል የሚሰጥ ነው፣ የአቅሜን ለሌሎች እምነቱ ማካፈል የምችልበት ስለሆነ በህይወቱም ትሮ ጥርጉም የሚሰጠኝ ስራ ስለሆነ ለዛ ነው በቃ፣ እሱ ነው ሁሌ የሚያደርገው ማለት ነው። በቃ ህይወት የሚያጣፍጥ ነው እውነት። እኔ ልጆቹን ራሱ ሳገኛቸው እንዴት ደስ እንደሚል አታውቂም። ምክንያቱም እነሱ ህይወት ተለውጦ ያላቸው ደስታ ራሱ ምንም ዋጋ ማይከፈለት ነው። በጣም ደስ የሚል ነገር ነው፣ እነሱ ለውጥ ማየቱ ራሱ ማለት ነው። እና ብቻ ለግል መደሰት ብቻ እንደዚህ አይነት ለሚገኘው ደስታ ብቻ ሳይሆን፣ ችግሩን ደግሞ ሁሌ ማየት ራሱ አዲስ አበባም ኢትዮጵያም ልበለው እንደምሳያሉ ሁሌ የሚታይ ነው እና ጠጥ የሚባል ነገር አይደለም። ሁሉም ያቅሙን አርቆስ ለውጥ ማምጣት ነው የሚያስፈልገው ብዬ ስለማምን ያን ከማድረግ አንጻር አብዱራዛቅ በአሁኑ ጊዜ የድህረ ምረቃ ትምህርቱን እየተከታተለ ነው። ለመሆኑ ለድርጅቱ የምታደርገውን ድጋፍ ጊዜ ከየት ነው የምታገኘው? ብለን ጠይቀ ነው ነበር አዎ አንድ አልኩሽ ያለንም በመስጠት ያልኩሽ ለዚህ ነው። የቀደሙም አሁን ከትምህርት ጋር የተወሰነ ሰዓት ግን ብቻዬን አይደለም። የሚያቅሌን ነው ማድረገው። ሁሉም አሉ የተለያዩ ልጆች፣ አሁን በተለያየ ሚያ አሁን ለምሳሌ የልጆቻችን እነሱ እንደናት ነበር የሚሏት አንድ ቤት ያለች ቤተል ትባላለች። ቤተል ፍስሀ አሁን እሷን እዛ ያለች እንደ እሷ የሰጠ የለም ያላት ሁሉ ማለት ነው። አሁን እዚህ መጣች፣ ትምህርቱ እንደገና ያዛት ማለት ነው። እንደዚሁ ባላት ግን ታረዳለች፣ እንደ በፊቱ ባትሆንም ማለት ነው እና ሁላችንም የሆነ ነገር ሲመጣ በህይወታችን ሊቀነስ ይችላል፣ የምናካፍለው የምናደርገው ነገር ግን ያቅማችንን ሁሌም እናደርጋለን እና ለዚህ ነው ብዙ የሆነ የምንችለው ፍቅር በአላማው ከተስማማ ሁሉም ደግሞ አንድ ላይ ያለውን አድርጎ ከወዝኔት ሲደረግ ያኛው ሞር ውጤት ያመጣል። ቀላል አይደለም ግን ያለንን ሁሌ መስጠት ከባዶ ይሻላል። ምንጊዜ ትንሽ ነው ይሆን ማለት ነው። ሪዲፋይን ላይፍ ለድርጅቱ ማካሄጃ የሚሆነውን ገቢ የሚያገኘው በኢትዮጵያና በውጭ አገር ካሉ አባላቱ መዋጮዎች፣ ከአንዳንድ በጎ አድራጊ ግለሰቦች በሚገኙ የገንዘብ ስጦታ እና አልፎ አልፎ በሚያካሂዷቸው የገቢ ማሰባሰቢያ ፕሮግራሞች እንደሆነ ነግረውናል። አዳዲስ አባላቱንም በድርጅቱ ዌብሳይት ይቀበላል። እንግዲህ በቅርብ በዋሽንግተን ዲሲ የተካሄደው የክርክር መድረክም ከነዚህ የገቢ ማሰባሰቢያ መንገዶች አንዱ መሆኑ ነው። የክርክር መድረክ በማዘጋጀት ገንዘብ የማ የተሰባሰቡ መንገድ ብዙም የተለመደ አይደለም። የሪዲፋይን ላይፍ አባላት ይህንን መንገድ የመረጡት መድረኩ የምንረዳቸውን ልጆች ሕይወት ለመቀየር ከማገዙ ዋና ዓላማ በተጨማሪ አነጋጋሪ በሆኑ ጉዳዮች ላይ የመከራከር እድል ለመፍጠር፣ በተቃራኒ ጉዳዮች ላይ በሰላማዊ መንገድ የመግባባትን ባህል ለማዳበር፣ ሰዎች እየተዝናኑ ቁም ነገር የሚቀስሙበትን እድል ለመፍጠር፣ ለመሳሰሉ ተጨማሪ ዓላማዎች ጭምር የታሰበ መሆኑን ነግረውናል። ይህ መድረክ የመጨረሻው እንዳልሆነ የነገሩን የድርጅቱ አባላት በቀጣይነት ስላቀዱት ፕሮግራማቸው እንዲህ ነበር ያሉን። ለመድገም አስበናል። አሁን ሶስት ሳምንት ውስጥ እንደውም እንደገና ኖቨምበር ሰቨንቲን ላይ የተሻሻለ ድቤት ለማድረግ አስበናል። እንደውም በጣም ደስ የሚለው ሰዎች ቮለንቲር እያደረጉ እኔ እከራከራለሁ የሚሉ ማት ሰው ቮለንቲር አድርጎልናል። ና በጣም ደስ ይላል። ዊ አር ሆፒንግ እንቀጥልበታለን፣ ሰቨራል ታይምስ ለመጀመሪያ ያህል እንግዲህ እንደ ዓላማ ማየው ያው ሲጀመርም አንደኛው ለልጆቹ የሚያስፈልገን አቅም እንዲያግዘን ያው ፈንድሬዘር ነው የሚሉ ገንዘብ ለማግኘት ማለት ነው። የተሻለ አግኝተን ልጆቹም ሁሌ ምንድን ነው እንደ ተቀማጭ ገንዘብ ኖሩ ላይክ ብራችን አለቀም ማንልበት ማለት ነው ወጪያችንን እናቀዋለን አሁን ያሉትን ስለዚህ ለረጅም ጊዜያት የሆነ አቅም ኖሩ ጊዜያችንን እና የሚቀጥለውን ነገር ደግሞ በዋናው በትልቁ ዓላማችን ላይ አተኩረን እዛ ላይ እንድንሰራ የሚያስችለን አቅም ለማድረግ ነው እንደዚህ አይነት ነገሮች የምንሰራው እና ዋናው ዓላማ እሱ ነው። ሁለተኛ ደግሞ ያው ዲሲ ብዙ የኢትዮጵያን የሚበዙበት ነው ጊዜ አካባቢ ማለት ነው፣ እና ሌሎችም ቦታዎች ይኖራል። ግን አሁን እዛ ዲሲ ያለው ህብረተሰብ ማንም ሰው እኔ ከአጋጠመኝ ሁሉ ኢትዮጵያ ያሉትን ወገኖችን በተለይ ህጻናትን ደግሞ ለመርዳት የማይፈልግ ጥሩ ማይመኝ የለምና፣ ለእነዚህ ለሚያስቡ ሰዎች አጋጣሚውን እንፈጥራለን። ከኛ ጋር ሆነው ያንን ነገር ዓላማቸውን ማሳካት የሚችሉበትን እና ይህ ክርክር ሲከናወን ያው እነሱ ሰዎች ስለ አርዴል ማወቅ ይችላሉ ማለት ነው። አባልም በመሆን በተለያየ ዶኔሽን በማድረግ፣ ዶኔሽን ብቻ የገንዘብ መስጠት ብቻ ሳይሆን ደግሞ ቅድም ማራኪን እንደምሳሌ እንደጠቀስኩት ኢትዮጵያ ሲሄዱ የምናደርግላቸው ለልጆቹ የሚለውን ከሆነ እንደዚህ በተለያየ መልኩ ሊረዱን ይችላሉ ማለት ነው እና አብረን ልንሰራ እንችላለን ያንን ስለ ክለቡም ማወቅ እንዲችሉ ያደርጋቸዋል። ስለ ፋውንዴሽኑ ማለት ነው እና ሁለት አላማ በአንድ ጊዜ ያደርጋል ማለት ነው። በተያያዘ ደግሞ እንደዚሁ ባደረግ ነው ከዚህ በፊት ባደረግ ነው፣ ዲሲ የመጀመሪያችን አይደለም እና በዛም ባደረግ ነው። ያው ሲኢኦ የሚባል ድርጅት አለ ወይም ችልድራን ኦፍ ኢትዮጵያ ማለት ነው። እዛ ያሉት ልጆች እንደዚሁ ስለ እኛ ካወቁ በኋላ ስለ እናንተ ንገሩን አሉ ነገር ናቸው ከዛ ከዛ በኋላ እነሱ ከእናንተ ጋር አብረን ልንሰራ እንፈልጋለን ብለው የሴቶችን ፕሮጀክት ብለን የጀመርነው ከእነሱ ጋር በመተባበር ነበር የጀመርነው ማለት ነው። እና እንደዚህ አይነት እድልም ይፈጥርልናል ማለት ነው እና ብዙ አጋጣሚዎች ይኖረታል። ከዛ በኋላ ከተዋወቅም በኋላ ከሴወጋ ደግሞ ሌሎችን እንድናቀረር ትሆናል አንድ አይነት አላማ ውስጥ ያሉትን ማለት ነው። ምክንያቱም ዝግጅት ሲያዘጋጁ እዛ እኛን ጋብዘውን ለሌሎችም ሰው እንድናውቅ አድርገውናል። ሌሎችም ከእኛ ጋር የሚሰሩ ለምሳሌ እንደ ፍሬ ገነት ፋውንዴሽን አይነት ሰው አውቀን ምናልባት አብረን የምንሰራበትን አጋጣሚ ልንፈጥር እንችላለን። እንደዚህ አይነት አጋጣሚዎች ይፈጥራል። ክርክሩ በአንድ ያንን ሀሳብ ማንሸራሸር ብቻ ሳይሆን በተጨማሪ ሌሎች ሰዎች እንዲያውቁ አብረው እንዲሳተፉ ና የተሻለም ነገር ለማድረግ ያክታል ብለናናለ። እንደዚህ አይነት ዓላማዎች አሉ። ክርክሩን የተመለከቱት አንዳንድ ታዳሚዎች አብዛኛው ታዳሚም ሆነ ተጠቃሚው ልጆች ኢትዮጵያውያን ሆነው ሳለ ክርክሩን በእንግሊዘኛ ማድረግ ለምን አስፈለገ የሚል ቅሬታ አሰምተው ነበር። አባላቱ ስለ አስተያየቱ የሚሉት አለ። ሰው እንዲመጣለን እንፈልጋለን። ዋናው አላሙ ፈንድሬዘር ስለሆነ አማርኛ የማይገባው ሰው ካለ ኤክስክሉድ ማድረግ ስለሚሆን ነው። አማርኛ የማይገባው ሰው ሊኖር ይችላል። ኢቨን አበሻ ራሱ በጣም ለእኛ ሶሳይቲ የሚሆን ቶፒክ ነው እና በአማርኛም እንዲደረግ እንፈልጋለን ብሎ ማአት ሰው አፕሮች ስላደረገን አሁን እየተነጋገርን እያሰብ ነው ነው ኢንክሉድ ለማድረግ በተለይ አንዳንድ ቶፒኮች በጣም ለእኛ ስለሚረዱን እሱም እንዳለ ሆነ አሁን እንዳለች ሆነው ማለት ነው። አላማው አዲሱ ትውልድ የሚቀጥለው ነው። ሁሌ በእኛ ላይ የሚቀር አይደለም። ይሄ ሁሌ የምንለው ነገር ነው። አርዴል ወይም ሪዲፋይን ላይ ፋውንዴሽን ይህን ኦሪንትና ንትና አይደለም። ማንኛውም ሰው የራሴ ብሎ ለልጆቹ ብቻ ለውጥ የሚያመጣ የምንሰራበት ስለሆነ ሁሌም ተጠቂ ሰው የሚቀጥለው ያስፈልጋል። ና ሞር አሁን በተለይ ወጣቶች ረት እነሱም ሞር እንዲያውቅ ያደርጋቸዋል ና እዛ ጋር ሁሉም እንዲረጥ ያደርገዋል እንዳላቸው ግን ሁሌ ማስተያየት ለመስማ ዝግጅ ነው። የመጀመሪያ ነው፣ እንማራለን። እንግዲህ ማስተካከል ያለብን ሁሉ እናስተካክላለን። ለመሆኑ ድርጅታቸው ሪዲፋይን ላይፍ በረጅም ርቀት ለማሳካት የሚያቅደው ነገር ምንድን ነው ብለን ጠይቀናቸው ነበር። ቀነኔ እና አብዱራዛቅ ድርጅቱ በርትቶ የመስራትና በተለያዩ የሀገሪቱ ክፍሎች የማደግ አላማ እንዳለው በተጨማሪም በረጅም ጊዜ ለልጆች በቂ አገልግሎት የሚያሟላ ማዕከል መክፈት መሆኑን አስረድተዋል። እኛ እንደምልሽ አሁን እግዚአብሔር ይመስገን አስራ ሁለት ልጆች ነው ህይወታቸው ላይ የተሰነ ተጽዕኖ ማድረግ የቻልነው ማለት ነው በሁሉም ሰው እርዳታ ማለት ነው። ግን ሀገራችን ላይ ካለው ችግር አኳያ ስታዩ ብዙም እንደ ጠብታ እንኳን አይቆጠርምና፣ አላማችን ዋናው ይሄ አርዲኤል ሴንተር የምንለው አለን እና የእሱ አላማ ደግሞ ምንድን ነው? በውስጡ ይሄ አርዲኤል ሴንተር ውስጥ ትምህርት ቤት፣ ክሊኒክ እና የራሱ ማደሪያ ዶርሚተር የሚባል ያለው ሆኖ ይህንን ሴንተር ለመገንባት ነው ዋናው አላማችን። ብዙ ልጆችን ከጎዳና የሚያወጣ በተጨማሪ ደግሞ ራሱን የቻለ እንዲሆን የራሱ ገቢ እንዲኖሩ በእርዳታ የሚኖር ሳይሆን ራሱን የቻለ የሚሆን ድርጅት ለማድረግ ያው ሳይንሱንም እውቀቱንም በመጠቀም የተለያዩ ሙያ ያላቸውን ሰዎች በመጋበዝ አሁንም እሺ ብሎ ፈቃደኛ የሆኑ ሰዎች አግኝተናል። ዲዛይን ለማድረግ ማለት ነው። ያን እና ያን አድርጎ ያንን ተግባራዊ ካደረግን በኋላ ተመሳሳይ ነገር ደግሞ አንዱን ውጤታማ አድርጎ ሌላውን መድገም እና ይሄ ነው የሚል ለውጥ የሚያመጣ ነገር ለመስራት ነው እና ይሄ ነው አላማችን ተግባራዊ ማድረግ። ከዛም ደግሞ በተለያዩ የሀገሪቷ ክፍል እያስፋፋን ለውጥ የሚችለውን ያህል ጫን ያለ ለውጥ ለማምጣት ማለት ነው። ያ ነው አላማ ይሄ የኢትዮጵያ የሀገራችን ልጆችን ለመርዳት ያለው ነው ማንኛውም ሰው የሚችለውን የአቅሙን ሊረዳን ሊያግዘን ሀሳብ ቢሰጠን በሁሉም ነገር ፈቃደኛ ነን ወብሳይታችንም ሪዲፋይን ላይፍ ዶት ኦርግ ላይ ገብተውም ቢሆን ኦፊሰሮቹንም በተለያየ ቦታ በማነጋገር እዚም አዲስ አበባም ያለው አል ችለሆን አብረን እንድንሰራ ሁሉንም ሰውን ጋብዛለን ሪዲፋይን ላይፍ ፋውንዴሽን ለሌሎች ተቆርቋሪ የሆነ ወገን በተሰማራበት መስክ ለህዝቤ በምችለው ምን ላደርግ እችላለሁ በሚል ጥያቄ ሀሳብ የተጀመረ ነው ዓላማውንም ለማሳካት የመረጠው አሳታፊ መንገድ ቀጣዩን ለመመልከት የሚጋብዝ ይመስላል።